the voice of America. ሻርሎትስቪል ከተማ ውስጥ የተጠራሩት ነጭ የበላይ ነው ባዮች ኒዮናዚና በጥቁሮችና በአይሁድ ላይ ባላቸው የበረታ ንቀትና ጥላቻ ተመሳስለው ዘረኞቹ የታደሙበት ቡድን ኩክላክስ ክላን አባላት በምሕፃር ኬኬኬ ይባላል፣ የጠሩትን ስብሰባ ተቃውመው በወጡ ጸረ ዘረኝነት አስተሳሰብ ያላቸው ሌሎች ሰልፈኞች ላይ አንድ የመጀመሪያዎቹ አባል መኪና ነድቶባቸው አንዲት ሴት ገድሏል። ይህ ወንጀል የተፈጸመው በሁለቱ ተጻራሪ ሰልፈኞች መካከል ሙሉን ረፋድ የዘለቀ መቆራቆስና ትርምስ ከተካሄደ በኋላ ነው። ይህ የሻርሎትስቪል አጋጣሚና ትራጀዲ በመናገር ወይም ሐሳብንና እምነትን በመግለጽ ነጻነት በጥላቻና በጸብ ወንጀሎች መካከል ወሰኑ ያለው የት ነው የሚል የተጋጋለ ውይይት አጭሯል። ፕሬዚደንት ዶናልድ ትራምፕ እጅግ ዘገዩ የተባሉባቸውን ቃላት ሁለት ቀናት አሳልፈው ትናንት ተንፍሰዋቸዋል። ዘረኝነት ክፉ ነው። እርሱን አንግበው ሁከትን የሚፈጥሩ ሁሉ ኬ ኬ ኬን፣ ኒዮናዚዎችንና የነጭ የበላይነት አስተሳሰብ አራማጆችን፣ እንዲሁም ሌሎችም እኛ እንደ አሜሪካውያን ብርቃችን አድርገን የያዝነው ሁሉ የሚያጥወለውላቸው የጥላቻ ቡድኖች ወንጀለኞችና ወንበዴዎች ናቸው። ምንም እንኳ ትራምፕ ተገፍተውም ቢሆን ሁለት ቀናትን አሳልፈውም ቢሆን እንዲህ ዐይነቱን የበረታ ሊባል የሚችል ውግዘት ቢያሰሙም ከወቃሾቻቸው የሚወርድባቸውን ቁጣ ለማለዘብ ወይም ለማብረድ የቻሉ አይመስልም። ትናንት ምሽት ላይ ኒውዮርክ ወደሚገኘው የግል መኖሪያ ቤታቸው ጎራ ለማለት አስበው ቢሄዱ የሚቃወማቸው ኒውዮርኬ በማለፊያቸው መንገዶች ግራና ቀኝ ሆኖ አላሳልፍ አለ። የእኔ ፕሬዚደንት አይደሉም፣ ሐፍረት ሐፍረት እያለ እየጮኸ። ያኔ ታዲያ አጀባቸው መንገድ ለማሳበር ተገደደ። የከትናንት በስቲያው ቅዳሜ ያ የነጭ በላይነት አስተሳሰብ ፈታይ ዘረኛ በመኪና ገጭቶ የገደላት የሐሳቡ ተቃዋሚ የሆነች የሰላሳ ሁለት ዓመት ዕድሜዋ ላይ ትገኝ የነበረች ነጭ ወጣት ሄደር ሄየር እናት ግን ሚስተር ትራምፕ ሁከትና ጥላቻን በማውገዛቸው አመስግነዋቸዋል። የሌላን እምነት መናቅና መጥላትንም የልጃቸውን ፈለግ ተከትለው እንደሚታገሉ ተናግረዋል። ወደ ሻርሎትስቪል የተጓዘው ባልደረባዬ ማይክል ብራውን የፕሬዚደንቱን የትናንት ውግዘት ተቀብለውላቸው እንደሆነ የከተማይቱን ነዋሪዎች እየተዘዋወረ ሲጠይቅ ነበር። ሲንቲያ ማንት እምብዛም ደስተኛ አትመስልም። የዘገዩ ይመስለኛል። ሰው ስለ እርሳቸው ምን እንደሚያስብ የሚያስጨንቃቸው ፕሬዚዳንት እንደሆኑ ይሰማኛል። አሁን ግን ከእንግዲህ ወዲያ የእርሳቸው ተክለ ስብዕና በመላ ሀገሪቱ ሕዝብ ስሜት መጎዳት ምክንያት የተበላሸ ይመስለኛል። እናም ቢያንስ ነገር ለማብረድ ያህል በሚል ብቅ ብለው አንድ ነገር ማለት እንዳለባቸው ስለተሰማቸው ተናገሩ። ጄሪ ኒውማንም የሻርሎትስቪል ነዋሪ ነው፣ ቅሬታውን ይገልጻል። የሞራል መሠረት ለማጽናት ሌላ ዕድል የሚያገኙ አይመስለኝም። ሄዘር ሄርን በመግደሉና በሌሎች ሃያ ሰዎች ላይ የአካል ጉዳት በማድረሱ ተከሶ ችሎት ፊት የቀረበው የሃያ ዓመት ወጣት ጄምስ ፊልድስ ጁኒየር የዋስትና መብት ተነፍጎት ተዘግቶበታል። ሁለተኛ ደረጃ የግድያና ሌሎችም ወንጀሎች ክስ ተመስርቶበታል። በሌላ በኩል ደግሞ የዩናይትድ ስቴትስ የፍትህ ሚኒስቴር በቅዳሜው ጉዳይ ላይ የሲቪል መብቶች ፌዴራል ምርመራ ዶሴ ከፍቷል። ይህ በእንዲህ እንዳለ ጀርመን ዋና ከተማ በርሊን ላይ ትናንት በተጠራ ጋዜጣዊ መግለጫ ላይ የጀርመን ቻንስለር አንጌላ መርከል መንግስታቸው እነዚያን ዘረኛ ሰልፎች ከሚቃወሙት ጎን እንደሚሰለፍ ማስታወቃቸውን ቃል አቀባያቸው ስቴፈን ሴበርት ተናግረዋል። ከዚህ ጥቃት ሌላ ግን በጽንፈኛ ቀኝ አክራሪዎች ሰልፍ ላይ የነበሩት ፍጹም ቀፋፊዎች እንደነበሩ መናገር ያስፈልጋል። የሚያስቆጣ ዘረኝነት፣ ጸረ ሴማዊነት፣ ጥላቻ ለመናገር በሚያስቸግር ሁኔታ ይንጸባረቁ ነበር። እንዲህ አይነት ንግግር፣ እንዲህ አይነት ትዕይንት መቼ የሚከሰት መቼ አስጠሊታ ነው። ይህ ደግሞ ቻንስለሯም የጀርመን መንግሥትም በፖለቲካው መስክ ከሚያከናውኑት ተግባር ጋር ፍጹም የሚጻረር ነው። በመሆኑም እንዲህ ዐይነቶቹን ለጥቃት ተጋባዥ ጽንፈኛ ቀኝ ሐሳቦችን በሰላማዊ መንገድ ከሚቃወሙ ጎን አብረን እንቆማለን። ለመሆኑ የመናገር ነጻነትና የጥላቻ ንግግር ወሰን ወይም ከዚህ በመለስ የሚባል ማካለያ ይኖራቸው ይሆን? ክርክሩ በመላ ዩናይትድ ስቴትስ የፖለቲካና ማኅበራዊ ንግግሮች መድረኮች ላይ ተጧጡፏል። የዩናይትድ ስቴትስ ሕገ መንግሥት የመጀመሪያ ማሻሻያ የመናገር ሐሳብና እምነትን የመያዝና የማስተላለፍ ነጻነትን ያለ ገደብ ይደነግጋል። የተወካዮች ምክር ቤቱም ቢሆን ይህንን ነጻነት ሊጋፋ የሚችል አንዳች ሌላ ሕግ ማውጣት አይችልም። የዩናይትድ ስቴትስ ጠቅላይ ፍርድ ቤት አብሻቂ አስቆጪ፣ የጥላቻ፣ ወዘተረፈ ቃላትን ጨምሮ መናገር ገደብ እንዳይጣልበት እንደገና አስረግጧል። አለመቻቻልና አለመከባበርን የሚነዙ ንግግሮችን፣ ሐሳቦችን አደብ ለማስገዛት አስተዳደግና ትምህርት እጅግ አስፈላጊ መሆናቸውንም የሚመክሩ ብዙ ናቸው።